በሚኒስትር ማዕረግ የፖሊሲ ጥናትና ምርምር ማዕከል ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት አቶ በረከት ስምዖን ከኃላፊነታቸው ለመልቀቅ መጠየቃቸውን የኢትዮጵያ መንግስት አረጋግጧል። ለገዢው ፓርቲ ቅርበት ያለው ራዲዮ እንደዘገበው አቶ በረከት ጥያቄያቸውን ለጠቅላይ ሚኒስትሩ አስገብተዋል። የፖለቲካ ተንታኙ አቶ ቻላቸው ታደሰ በመንግስት ስልጣንም ሆነ በኢህአዴግ ውስጥ ከመጋረጃ ጀርባ አድራጊ ፈጣሪ፣ ሿሚ ሻሪ ተደርገው ይቆጠራሉ የሚሏቸው አቶ በረከት ኃላፊነታቸውን ለመልቀቅ የወሰኑ በት ምክንያት አነጋጋሪ መሆኑ አልቀረም። አቶ ቻላቸው እንደሚሉት የአቶ በረከት ውሳኔ በኢህአዴግ ውስጥ የተወሰኑ መከፋፈሎች እንዳሉ ይጠቁማል። በድርጅቱ ውስጥ የተወሰኑ መከፋፈሎች እንዳሉና ፌዴራላዊ መንግስቱ የሄደበት ያለው አቅጣጫ ግልጽ እንዳልሆነ አመላካች ተደርጎ ሊወሰድ ይችላል ብዬ አስባለሁ። አቶ በረከት ከኢትዮጵያ ንግድ ባንክ የቦርድ ሊቀመንበርነታቸውና ከአማራ ክልል ገዢ ፓርቲ በአዴን ጋር ትስስር ያለው ጥረት ኮርፖሬት ውስጥ የነበራቸውን ኃላፊነቶችም አስረክበዋል። አቶ ያሬድ ጥበቡ በኢትዮጵያ ሕዝቦች አብዮታዊ ፓርቲ ይሆናልና በኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ በትግል አጋርነት አቶ በረከትን በቅርብ ያውቋቸዋል። አቶ ያሬድ እንደሚሉት አቶ በረከት የብሔር አማራ ዴሞክራሲያዊ ንቅናቄ ወይም በአዴን ውስጥ ያላቸው ተቀባይነት መድከም ለውሳኔያቸው ምክንያት ሊሆን ይችላል። በአዴን ውስጥ ተቀባይነቱ የደከመ መምጣትና የብአዴን የአማራ ክልል አስተዳደሩን ይዞ ከህወሀት ተጽዕኖ ነፃ ለመሆን ወይንም የሚገባቸውን ክብር በመፈለግ የሚያደርጉት ትግል ውስጥ እንደ ደንቃራ እያዩት ስለመጡ ብአዴን ውስጥ የመጣው አዲሱ አመራርና ካድሬ ጋራ እሱ ታደሰ ጥንቅሹ ይሄ አሁን ደግሞ በቅርብ አሜሪካ አምባሳደር ሆኖ የተላከው ከአሳ ተክለ ማርያም ችግር እንደነበረባቸው በተደጋጋሚ ይሰማ ነበር። አንዱ ምክንያት ሊሆነው ይሄ ነው። አቶ በረከት የገዢው ግንባር የግንባር ሰው ሆነው ሲታገሉለትና ሲሟገቱለት ኖረዋል። የፖለቲካ ተንታኙ አቶ ቻላቸው ከባድ ፖለቲከኛ ይሏቸዋል። ለአቶ ቻላቸው አቶ በረከት ጥለው ያለፉት አሉታዊ ውርስ ገዝፎ ይታያቸዋል። ድርጅቱ በጣም ግዙፍ ጠቅላላ ኢትዮጵያ ብሔር ብሔረሰቦችና ህዝቦችን የእለት ተለት ሁለንተናዊ ህይወት እንዲቆጣጠር የሚያስችል መዋቅር በመዘር የሚታወቁ ናቸው። አቶ በረከት አንድ ለአምስት የሚባለውን መዋቅር ጨምሮ መካከለኛና ጁኒየር ካድሬዎችን ከክልል በማምጣት በውጭ ጉዳይ ሚኒስቴር ውስጥ በማስመደብ ከፍተኛ ሚና የተጫወቱ ናቸውና በመንግስት መዋቅር ስናየው፣ በገዥው ፓርቲ መዋቅር ስናየው፣ በገዥው ፓርቲ በከፍተኛ ደረጃ በማግዘፍና በተቃዋሚዎች ላይ የብረት ክንዱን እንዲሰነዝር በማድረግ የህብረተሰቡንም የዕለት ተዕለት ኑሮ እንዲከታተል፣ እንዲቆጣጠር እስከ ቀበሌ ድረስ በማድረግ የመንግስትን ቢሮክራሲን ደግሞ በካድሬዎች ሰግስጎ ለዘመኑ የማይመጥን ኋላ ቀር የሆነ ቢሮክራሲ እንዲሆን በማድረግ ከፍተኛ ሚና ጫወቱ፣ ስለሆነ በበኩሌ በፌዴራላዊ ስርዓቱና ገዢውን ፓርቲም ደግሞ ለዘመኑ የሚመጥን ዘመናዊ ዲሞክራሲያዊ ፖለቲካ ድርጅት በማድረግ ረገድ ያደረጉት በጎ አስተዋፅኦ አለ ብዬ ለማመን ይከብደኛል እና በአብዛኛው ውርሳቸው አሉታዊ ሆኖ ነው የሚታይ። ኢህአዴግ በፖለቲካዊ ተቃውሞ በሚናጥበት በአሁኑ ወቅት አንጋፋው ፖለቲከኛ ስልጣን ለመልቀቅ መወሰናቸውን አቶ ያሬድ በበጎ አይን አላዩትም። የኢትዮጵያን ፖለቲካ ከሩቅ ሆነ የሚታዘቡት አቶ ያሬድ አቶ በረከት በኢህአዴግ ውስጥ ያለውን የኃይል ሚዛን ቢያመጣጥኑ የተሻለ ነበር የሚል እምነት አላቸው ከመለስ ወዲህ ያለውን ኢህአዴግ ስመለከት ቁልፍ ከሆኑ የድርጅቱ አሳቢዎች ወይንም ስትራቴጂስቶች መሀል ነበር ሳስበው የቆየሁት። አሁን እሱ ይሄንን ሚናውን ሲቀንስ በምን ደረጃ ነው የቀነሰው የሚለው ጥያቄ ኦፍኮርስ መነሳት ይኖርበታል። ምክንያቱም እንዳባዱላ አባዱላ አይነት ውሳኔ ሊሆን ይችላል። ከፌዴራል መንግስቱ ነው ስልጣን የለቀኩት እንጂ ከብአዴን እና የክልሉን አመራር በቅርብ ከመከታተል ኃላፊነቴ ራሴን አላገለልኩም ሊል ይችላል እና እንደዛ ከሆነ በአዴን ውስጥ የሚኖረው ተሳትፎ ይቀጥላል። ግን በሀገር አቀፍ ደረጃ በኢህአዴግ ውስጥ የአንበሳውን ድርሻ ይዞ ቀጥሏል የሚባለው የህወሀትን ተጽዕኖ መልክ ማስያዝ ላይ ይሄ አገር ይጎዳል፣ ያበላሻል ብሎ መስመር ማስያዝ ላይ ሊጫወት ይችል የነበረውን ሚና ግን አገሪቱ ምናት መታጣው ከዛ አኳያ እሱም ሆነ አባዱላ በዚህ ሰዓት መልቀቃቸው ጠቃሚ ነው ወይ የሚለው ለራሴ ጥያቄ አለኝ። ምናልባት ቆይ ተው የሚያምኑበትን ነገር ቢገፉ ይሻል ነበር ወይ ብዬ ነው ማስበው።